ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ። እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መርሃ ግብር ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅኖቻችን መካከል መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከኤልያስ አስማርና ከመላው የአሜሪካ ድምፅ ዘጋቢዎች ጋር አብሬያቸው አምሻለው። አብራችሁን ሆኑ ኦባላ ኦባላ በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልደ ኢትዮጵያዊ ነው። ገና የአሜሪካ ዜግነቱን ባገኘ በአመቱ ለዚህ ድል የበቃው የ27 ዓመት ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አይቷል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋን እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል። በሚኒሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ አራት ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል። ከአንድ መቶ ሀምሳ ዓመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ፣ የመጀመሪያውን ትውልድ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት። የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የሀያ ሰባት ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል። ኢትዮጵያ ውስጥ ነው የተወለድኩት። እንደ ኤሮፓ አቆጣጠር በሁለት ሺ ሶስት ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ የስደተኞች ጣቢያ ወደ አስር ዓመት ለሚጠጋ ጊዜ ይኖረናል። ኦባላ ኦባላ ከኬንያ የስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ ሰባት ዓመት ነበረ። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝተዋል። ከአምስት ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል። ወደ ፖለቲካው ዓለም ከመሳቢ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበሩ። ሁልጊዜም ሰዎችን መርዳት እፈልጋለሁ ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅ እና በሥራ ሕይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ እሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማኅበረሰብ ሥራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣው በኋላ ያደረግኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማኅበረሰቡ ላደርግ የምችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት። በወጣትነት ዕድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ፣ የእሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። የእሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል። ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በሕይወት አለ። ሆኖም ግን እንዲሁ በነፃ አይመጣም። ከምቾት ቀጠናችሁ ወጥታችሁ በትጋት መስራት ይጠበቅባችኋል። ከህልማችሁ ከሚያሰናክሏችሁ ነገሮች መራቅ ይጠበቅባችኋል። በአቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛውን መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማኅበረሰብ የሚሆን ነው በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው። እንደተባበሩት መንግስታት የስደተኞች ድርጅት ሪፖርት በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሰሃራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል። ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ የትም የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ፣ አውሮፓ፣ በአውስትራሊያ፣ በእንግሊዝ ለእናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳት ቁርጡ ግን ታግሳችሁ መጠበቅ አለባቸው። የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የስራ ዓመታት ይጠብቁታል። እኔን አመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል። የቀጣይ አራት ዓመታት እቅዴ የኦስትን ከተማ ነዋሪዎች እየገጠሟቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚህ አገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስትን ከተማ ለመምጣት እቅድ አላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስትን ከተማ የሕፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ሥራ ለመሄድም ሆነ ለማግኘት ይቸግረዋል። ይችን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ እየሞከርኩት ያለሁት መልእክት ስደተኞች የዚህ አገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ አገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው። ኦባላ ኦባላን የመሰሉት ለድል መብቃታቸው በሜኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ጠቋሚ አድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላል። For you, I'm all gadai gadai kishi You have got to summon you know, my for no I'm

The big one you look the አሜሪካ ድምጽ ዋሽንግተን ዲሲ ከሚተላለፍላችሁ ጋቢና ቤ ጋራችሁ ያላችሁት ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። ወደ ሌላ ዘገባ እንለፍ። ኤልሻደ ግርማ በአትላንታ ጆርጂያ የቴክኖሎጂ ኢንስቲትዩት የሶስተኛ ዓመት የአካባቢያዊ ምህንድስና አስተማሪ ና የግሪን ኢትዮጵያ የድረገጽ እንቅስቃሴ መስራች ናት። ከተመሰረተ አጭር ጊዜ የሆነው የግሪን ኢትዮጵያ እንቅስቃሴ በታላቁ ታላቁ ግድብ ያንበጣ ወረርሽኝና እንዲሁም የእምቦጭ አረም ያሉ ሀገራዊ ጉዳዮች ላይ ሲንቀሳቀስ የቆየ ሲሆን በአሁኑ ወቅት ደግሞ ከዘንቢል መልስ የሚል ዘመቻ ጀምሯል። ከዘንቢል መልስ ኢትዮጵያን ከፕላስቲክ ከረጢቶችና ምርቶች ነጻ በማውጣት አካባቢን የማጽዳት አላማ ይዘው የሚንቀሳቀስ ዘመቻ ነው። ዘንቢልን የመሳሰሉና ና በድጋሚ ጥቅም ላይ የሚውሉ እንዲሁም ተው ሲጣሉ አካባቢን የማይበክሉ መገበያያዎችን ሰዎች እንዲጠቀሙ እያስተዋወቀ ይገኛል። ከኤልሻደ ግርማ ጋር የነበረኝ ቆይታ በአጭር መሰናዶ እንደሚከተሉ ይሰማል። በኤልሻዳይ ግርማ የተመሰረተው የዘንቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦችን ዘንቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘንቢል ከሰሌን የሚሰራና ለረዥም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት አስርት ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚችሉ ዘንቢልና ዘንቢልና የጨርቅ ከረጢቶችን ወደ ገበያውን ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች። የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነፃ ለማድረግ ነው። ዘንቢልን እንመልስ ስንል ዘንቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ አብጀዲ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክል ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ ማህበራዊ እና ፈጥሯዊ ችግሮች አሉት እና ይሄንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘንቢልን መልስ በሚል ዘመቻ ነው ይቀረብ ነው። ኤልሻዳይ የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከአራት መቶ አመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይገዱ አማራጮች መሻገር እንዳለብንም ታስረዳለች። የፕላስቲክ ከረጢት ጉዳቶች እንግዲህ ከአገር አልፎ ዓለም እና የአየር ንብረት ለውጥን የሚያጠቃ ችግር ነው እና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ ሶስት መቶ ሚሊዮን ቶን ፌስታሎች ውስጥ በዓለም ውስጥ ማለት ነው ሀምሳ ፐርሰንቱ አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው። ማንኛውም አይነት ፕላስቲክ ደግሞ ለመበስበስ ከአራት መቶ ሀምሳ አመታት በላይ ሊወስድ ይችላል እንዲሁም ዩኤን እንዳደረገው ጥናት በፈረንጆች አቆጣጠር ሁለት ሺህ ሀምሳ ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል እና የፕላስቲክ የሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም የአየር ንብረት ለውጥ ደግሞ የዓለም ሙቀት መጠን ይጨምራል ቀስ በቀስ ማለት ነው። ከዛም በተጨማሪ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ በማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ። ሳምባ፣ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት አስርት አመታት ብቻ የምንጠቀማቸው ፕላስቲኮች በጣም በዝተዋል። እንዲሁም በአስራ አምስት ፐርሰንት ብቻ ባለፉት አስር አመታት ጨምሯል። አስራ አምስት ፐርሰንት ብዙ ነው እንግዲህ። እና ይሄ የሚያሳይ ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ ፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገቧቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ጊዜ ደግሞ ምግብ ሰንሰሉ ይገባ ማለት እኛ ምንመገባቸዋለን ማለት ነው። ኤልሻዳይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች። ብዙ ኢትዮጵያዊ ፌስታል እየተጠቀመ ያለው ብዙ የፌስታል የሚያቀርቡም የተለያዩ ድርጅቶች አሉ። እና እኛ ማድረግ የምንፈልገው ልክ እንደ ድልድይ ሆነን ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችን ሊሆን ይችላሉ፣ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰፉ ሰዎች ጋር ማገናኘት ነው የምንፈልገው። እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ በተለይ የፕላስቲክ ዘንቢል መረት ጀምሯል። እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ብችልም፣ መጨረሻ ላይ ሲጣል ፕላስቲክ ነው እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ። ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል። ይች ይችላል ከዘንቢል መልስ ዘመቻ ቤቲጂ ዘሪቱ ከበደ እማማ ጽዮንን የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ሕግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች። በፈረንጆች አቆጣጠር በሁለት ሺህ ሰባት ወይም ከአስራ ሶስት አመታት በፊት አንድ ሕግ ወጥቶ ነበር እና ይሄ ሕግ ምንድነው የሚለው ከዜሮ ነጥብ ዜሮ ሶስት ሚሊሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም ማስገባትም መጠቀም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስነስርዓት አልተተገበረም እና ለውጥ አላመጣም። ፌስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፔኑ የጀመረው በቅርብ ጊዜ ነው። ግሎበል ፔፐርስ ባለፈው አመት በሁለት ሺ አስራ ዘጠኝ ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው። ከአስር ሺህ በላይ ፊርማዎችን አግኝቷል የፔቲሽን እና አሁን ኛ ግሩፕ ከኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ ሁለት ሺ ሀያ በፈረንጆች አቆጣጠር የረቂቅ ህግ ወይም ደግሞ የህግ ማስታወቂያ ሊወጣ ችሏል እና ይሄ ህግ ኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከምንጠቀማቸው ፕላስቲኮች ነጻ እንድትሆን የሚያደርግ ህግ ወደ ፓርላመንት ተልኮ አስተያየት ተሰጥቶት ተመልሷል እና ከስድስት ወር በኋላ ሆናል ይሆናል በማለት ነበረ። ቢሆንም ግን ያው በኮሮና ቫይረስ ምክንያት ትንሽ ቀስ ሊል ችሏል ማለት ነው። ኤልሻዳይ ግርማ አሁን ላይ በማህበራዊ ድህረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ጤና ዜጋ ናቸው ያላችሁት። ከ መቶ ሰማኒያ በላይ የሚሆኑ ሰዎች ህይወት ካለፈበትና በሺዎች የሚቆጠሩ ሰዎች ላይ አካላዊና ስነ ልቦናዊ ግዳት ካደረሰው የቤሩት ፍንዳታ በኋላ ሰዎች ህይወትን እንደ አዲስ ለመጀመር እየታገሉ መሆናቸው ተሰምቷል። ብዙዎችም በያላቸው ሙያ የቤሩት ፍንዳታ ተጠቂዎችን ለማገዝ እየተንቀሳቀሱ ነው። በፍንዳታው የተነሳም ህይወታቸውና አካላቸውን ያጡትም ቁጥር ስፍር የላቸው። ፍንዳታው የብዙዎችን መልክና ቁመኗ ቀይሯል። ከወደ ኢትዮጵያ ቤይሩት ታዲያ የፕላስቲክ ቀዶ ጥገና በጎ ፍቃደኛ ሐኪሞች ችሎታቸውን በመጠቀም የተጎጂዎችን ገጽታ የመመለስ የበጎ ፍቃድ ሕክምና አገልግሎት መጀመራቸው ተሰምቷል። ሀብታም ስዩም የኤኤፍፒን ዘገባ ያስደምጠናል። ከወራት በፊት በቤሩት በተፈጠረው አሰቃቂ ፍንዳታ ሲያበያ፣ ከመቶ ሰማንያ ሰዎች በላይ ሲሞቱ በሺዎች የሚቆጠሩ ሰዎች ለአካላዊና ስነ ልቦናዊ ቀውስ ተጋልጠዋል። ይሁንና የተረፉት ሰዎች ህይወትን ለመቀጠል አካላዊና ስነ ልቦናዊ ጠባታቸውን ለማደስ መንገድ ጀምረዋል። የ58 ዓመቷ ጆማናም በፍንዳታው ወቅት በተወረወሩ ጠርሙሶች ሰውነቷ ብዙ ቦታ ተቆራርጧል። እዚህ ጋ ተቀጥቅጫለሁ። ቁስሌ ደግሞ በጣም ትልቅ ነበር። ሐኪሙ ምስጋና ይግባውና ቁስሉ በአስር ቀን ውስጥ ድርቅ አለልኝ። ጆሬ ከአንገቴ ጀምሮ ክፍት ነበር። እጄ፣ እግሬ፣ መላ ሰውነቴ፣ ዳሌ ሁሉ ሁሉ ቦታ ተሰፍቶ ነው። ኩላሊቴ ደም ቋጥሮ ነበር። አሁንም ድረስ መላ ሰውነቴ እንደ ተቀጠቀጠ አይነት ስሜት ነው የሚሰማኝ። ጆማና ፍንዳታው ሲከሰት በአሽራፍ አካባቢ በሚገኘው መኖሪያ ቤቷ ውስጥ ነበረች። ጭንቅላቷ ላይ በደረሰባት አደጋ ምክንያት ሙሉ ለሙሉ በደም ተጠምቃ እንደነበረም ታስታውሳለች። ከአደጋው በኋላም ሰባ ቦታ ተሰፍታለች። ልጄ ነች ሆስፒታል የወሰደችኝ። ሆስፒታል ውስጥ በሺዎች የሚቆጠሩ ሰዎች በየቦታው ወዳድቀው ነበር። እነሱን ሳይ እኔ የደረሰብኝ መቆራረጥ ስለነበረ እኔ እኮ በጣም እድለኛ ነኝ አልኩ። ምክንያቱም በአደጋው አይናቸውን ያጡ ነበሩ። ልጄ እጄን ይዛ ነርሷ እንድትሰፋኝና ደሙ መፍሰሱን እንዲያቆም ስትጨቃጨቅ ነበር። በወቅቱ ከአደጋው ግዝፈት የተነሳ ሆስፒታሎች እጅግ ተጨናንቀው ነበረ። አደጋውን ተከትሎም በሊባኖስ የአደጋውን ሰለባዎች ለማገዝ ብዙዎች ተንቀሳቅሰዋል። ይሄ ደግሞ የፕላስቲክ ቀዶ ጥገና አድራጊ ሐኪሞችን ይጨምራል። ጆማናም ከእነዚህ በጎ ፈቃደኛ ሐኪሞች ጋር በመገናኘቷ በሰውነቷ ላይ ያሉት ጠባሳዎች እየተነሱላት ነው። ሆስፒታል ውስጥ ለሶስት ቀን አደርኩ። ሁኔታ ሁሉ እጅግ ከባድ ነበር። ሰውነቴ እጅግ ተቀጥቅጦ ስለነበረ ነፍሴ የምትወጣ ምስሎኝ ነበር። ቢሆንም ግን እኔ ከሌሎቹ አንጻር ሳስበው በጣም ደህና ነኝ፣ እግዚአብሔር ይመስገን። ጆማና በደረሰባት ጉዳት ምክንያት በተለያዩ የሰውነት ክፍሎቿ ላይ በተደረገላት ቀዶ ሕክምና ብዙ ቦታ ጠባሳ አላት። እንደ አስፈላጊነቱም በፕላስቲክ ቀዶ ጥገና ለመሸፈን ተስፋ አድርጋለች። እነዚህ ጠባሳዎች ቢጠፉልኝ ደስ ይለኛል። ባይጠፉም ግን ብዙም አልጨነቅም። ከኔ በላይ ትልልቅ ጠባሳ የደረሰባቸው ሕፃናት ልጆችን አይቻለኋ። እነዚህ ሕፃናት እጅግ አስከፊ የሆነ ጠባሳን የደረሰባቸው ገና ታዳጊዎች ናቸው። እነሱ ይሄ አሰቃቂ ትውስታ በአካላቸውም በአእምሯቸውም ተቀርጾ መቀመጡ ነው። እንግዲህ ጆማን አድለኛ ናት። ፍንዳታው ከስድስት ሺህ በሚልቁ ሰዎች ላይ አደጋ ደርሷል። ከእነዚህ ውስጥም ጥቂት የማይባሉት የአካል ጉዳት አጋጥሟቸዋል። همام همامي، جلّا درك ويا الفال، ودك عريزافال. ماشتوه كرم نابلة كنا، نابلة كنا. አድማጮቻችን ለእናንተ ይሆናሉ ብለን ከሳምንት ውስጥ ከተሰሙት መካከል መራርጠን ያዝንላችሁን ፕሮግራሞች እዚህ የጨረስን ኤደን ገረመው በመስተንግዶ ኤልያስ አስማረ በጥንቅሩ ትዝታ በላቸው በአርትኦቱ አብረናችሁ አምሽተናል በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ በጀመርነው ሙዚቃ እንሰናበታለን ደህና ሁኑ هما هما هما ماي كل هذا كوي ألف ألف ود ما أشتوي كرم نابلة كنا نابلة كنا. ప్లెగా క్లాకనా